በሳምንቱ መጀመሪያ ሰኞ የአፍሪቃ ጉብኝታቸውን በአንጎላ የጀመሩት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአንጎላው ፕሬዝደንት ጃኦ ሎሪየንስ እና ከአንጎላቻቸው ከማኑዌል ዳሚንጎ አጉስቶ ተነጋግረዋል። ላቭሮቭ በዚህ ውይይታቸው በሁለቱ ሀገራት መካከል ስላለው ረጅም ወዳጃዊ ግንኙነት አጽንኦት ሰጥተዋል። ግንኙነቱ ተጠናቅሮ መቀጠል እንዳለበት ከሩሲያ ጋር የሚደረገው የጋራ የትብብር ስራ የትምህርት ስልጠናን፣ የኤሌክትሪክ ኃይል አቅርቦትን አሊያም ወታደራዊ ዘር ን ሁሉ እንደሚያጠቃለል ነው ላቭሮቭ የጠቆሙት። ላቭሮቭ መዲና ልዋንዳ ላይ በሰጡት ጋዜጣዊ መግለጫ የአፍሪቃ ችግር በአፍሪቃውያኑ መፍትሄ ማግኘት እንዳለበት ማመናቸውን ገልጸዋል። የአፍሪቃ ችግር አፍሪቃዊ መፍትሄን ይሻል በሚለው አቋም ላይ እኛም ጽኑ እምነት አለን። ዓለም አቀፉ ማህበረሰብ አፍሪቃውያኑ ችግሮቻቸውን የሚፈቱበትን መንገድና መፍትሄ ማክበር ይኖርበታል። በፖለቲካዊና በፋይናንስ ጉዳዮች ድጋፍ በመስጠት እንዲሁም ለሰላም ማስከበር ተልዕኮ ስልጠና በመስጠት ረገድ ሊረዳቸው ይገባል። ይህን በተመለከተ ሩሲያ በንቃት በመሳተፍ ላይ ትገኛለች። ላቭሮቭ ይህንኑ ንግግራቸውን በናሚቢያ፣ በሞዛምቢክ እንዲሁም በዚምባብዌ ላይ ደግመውታል። በኢትዮጵያ ጉብኝታቸውም ይህንኑ እንደሚናገሩ ይጠበቃል። የሩሲያው የውጭ ጉዳይ ሚኒስትር የአፍሪቃ ጉብኝት ሩሲያ ከአፍሪቃ ጋር ዳግም የወዳጅነት ግንኙነት መጀመር መፈለጓን አመላካች ነው ሲሉ በቡርኪና ፋሶ የቀድሞ ሶቪየት ሕብረት አምባሳደር በመለጠቅ በማሊ የሩሲያ ተወካይ፣ አሁን ደግሞ በሞስኮ የሩሲያ አፍሪቃ ምርምር ተቋም ተጠሪ ይቭጌኒ ኮርዲያሶፍ ተናግረዋል። ለአፍሪቆ በፈጣን እድገት ላይ የሚገኘው የአፍሪቃ አህጉር የሀገራቱ የፖለቲካና የኢኮኖሚ ጉድኝት ተፈላጊነትም የዛ ነው ያህል እየጨመረ መጥቷል። በዓለማችን የሚታዩ አዳዲስ ችግሮች ማለትም እንደ ከባቢ አየር ለውጥ፣ ሽብርተኝነትን መዋጋት እንዲሁም አገር አቋራጭ የሆኑ ወንጀሎችን ለመታገል ያለ አፍሪቃ ሊሆን አይችልም። ሩሲያ ከአፍሪቃ ጋር በንግድና በኢኮኖሚው ዘርፍ ወዳጅነቷን ማጠናከር ትፈልጋለች። ካርዲያሶፍ እንደሚሉት የሩሲያ የጥሬ ማዕድን ፍላጎት ከምታመርተው ምርት በእጥፍ የጨመረ ነው። ለምሳሌ ሩሲያ ማንጋኒዝ የተሰኘውን የብረት አይነት መቶ በመቶ ፍጆታዋን የምታስገባው ከውጭ ነው። የማክሮሚውም ማዕድን ፍጆታዋን ሰማንያ በመቶውን የምታስገባው ከውጭ ሀገራት ነው። የኡራን ማዕድን ፍጆቷን በራሷ የተፈጥሮ ሀብት ብቻ መሸፈን አትችልም። ስለዚህም ላቭሮቭ በደቡባዊ አፍሪቃ በማዕድን ሀብት የበለጸጉትን አራት አፍሪቃ ሀገሮች መጎብኘት ያለምንም ምክንያት አይደለም። እንደሚታወቀው ናሚቢያ በኡራን ማዕድን ምርት በዓለማችን ሶስተኛዋ ናት። ሞዛምቢክም የሩሲያ የነዳጅ አምራች ኩባንያ ሮዝ ኔፍት በህንድ ውቅያኖስ ዳርቻ በሚገኙት የነዳጅ ፍለጋ ኩባንያ ጋር እንዲሳተፍ ትፈልጋለች። በቀዝቃዛው ጦርነት ወቅት የቀድሞ ደግሞ ሶቤት ህብረት የአፍሪቃ ሀገራት ከቅኝ ግዛት ለመላቀቅ ባደረጉት እንቅስቃሴ ድጋፍን አድርጋለች። ከእነዚህ ሀገራት መካከል የናሚቢያው የስዋፖ ፓርቲ ተጠቃሽ ነው። ስዋፖ በአሁኑ ወቅት የናሚቢያ ገዢ ፓርቲ ሲሆን ላቭሮቭ ባለፈው ማክሰኞ ናሚቢያን በጎበኙበት ወቅት አፍሪቃ በተባበሩት መንግስታት ድርጅት አንድ ቋሚ መቀመጫ ያስፈልጋታል ሲሉ ጥሪ አቅርበዋል። የላቭሮቭን ንግግር ያዳመጡት በሞስኮ የአፍሪቃ ምርምር ተቋም ተጠሪ ይቭጌኔ በሶቪየት ህብረት ዘመን ከአፍሪቃ ጋር የነበረው የጠበቀ ወዳጅነት በቀላሉ የሚረሳ አይደለም ሲሉ አስተያየታቸውን ሰጥተዋል። ሞስኮ ላይ የሚገኙት የአፍሪቃ ጉዳይ ምሁሩ ሩሲያዊ ላቭሮቭ የጎበኟቸው የቀድሞ ሶቪየት ህብረት አምስቱ የአፍሪቃ ታላላቅ ወዳጅ ሀገራት ማለት አንጎላ፣ ናሚቢያ፣ ሞዛምቢክ፣ ዚምባብዌ እና ኢትዮጵያን ቢግ ፋይቭ አምስቱ ታላላቅ ሲሉ ሰይሟቸዋል። ኢትዮጵያ ከሩሲያ ጋር የረጅም ጊዜ ወዳጅነት ግንኙነት የመሰረተች ብቸኛው አፍሪቃዊት ሀገር ስትሆን ሁለቱም ሀገራት ዘንድሮ ይፋዊ የመንግስት ለመንግስት የወዳጅነት ግንኙነት የጀመሩበትን መቶ ሀያኛ ዓመት በማክበር ላይ እንደሚገኙ ይታወቃል። ዛሬ ኢትዮጵያን በመጎብኘት ላይ የሚገኙት በሩሲያው የውጭ ጉዳይ ሚኒስትር ላቭሮቭ ሀገር በሩሲያ ከ20 ሺህ በላይ ኢትዮጵያውያን በተለያዩ ሙያዎች የከፍተኛ ትምህርታቸውን እንዳጠናቀቁ በሩሲያ ፌዴሬሽን የኢትዮጵያ ባለሙሉ ስልጣን አምባሳደር ግሩም አባይ ከዶቸ በለጋ ባደረጉት ቃለምልልስ ግምታቸውን አስቀምጠዋል። በቀጣይ ከሩሲያ ጋር ያለው ግንኙነት ተጠናክሮ እንደሚቀጥል አምባሳደር ግሩም ገልጸው ነበር። የአየር ስምምነት ድርድሩ በቅርቡ ይቋጫ ብለን እናምናለን። እሱ ካለቀልን የካርጎ ፍላይት እንጀምራለን። ካርጎ ፍላይት ከጀመርን አበባ ብቻ የኢትዮጵያን የኤክስፖርት ምርቶችን ወደዚህ ማድረስ እንችላለን። ከላቭሮቭ የኢትዮጵያ ጉብኝት ይልቅ በከፍተኛ ጉጉት የሚጠበቀው ላቭሮቭ ከዩኤስ አሜሪካቻቸው ከሬክስ ቲለርሰን ጋር አዲስ አበባ ላይ መገናኘት ነው። እንደ አፍሪቃ ጉዳይ ምሁር ሩሲያዊ የሁለቱ ሀገራት ከፍተኛ ባለስልጣናት የኢትዮጵያ ጉብኝት ሀያልነትን ለማሳየት አይደለም ባይ ናቸው። አሸባሪነትን በጋራ ለመዋጋት በአፍሪቃ የሚታየውን ድህነት ለመቅረፍ ጥረት ለማድረግ እንጂ የአፍሪቃ ህብረት ዋና መቀመጫ የሆነችው አዲስ አበባ ከተማ ላይ የሚገኙት የሀያላኑ መንግስታት ከፍተኛ ባለስልጣናት በአስቸኳይ ጊዜ አዋጅ ስር ስለምትገኘው ስለ ኢትዮጵያ ሰላም፣ ስለ ህዝቦቿ የመናገር ነጻነትና ዲሞክራሲ ይወያዩ ይሆን? አብረን የምናየው ይሆናል።